ዩናይትድ ስቴትስ የዘር ማጥፋትና የከበደ የጥቃት አድራጎት እየተፈጸመባቸው ነው ስትል ኢትዮጵያን ጨምሮ ስድስት ሀገሮችን ወንጅላለች። ሀገሮቹ ሚያንማር፣ ቻይና፣ ኢትዮጵያ፣ ኢራቅ፣ ሶሪያና ደቡብ ሱዳን ናቸው። አሶሺየትድ ፕሬስ ያጠናጠረውን ዘገባ ኤደን ገረመው ታቀርበዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር አንቶኒ ብሊንከን ሰኞ ዕለት ዓመታዊ የዘር ማጥፋትና የጭካኔ መከላከል ሪፖርት ያቀረቡ ሲሆን ሚኒስትሩ ሪፖርቱ በዚህ ዓመት ለመጀመሪያ ጊዜ እንደ በርማ፣ ኢትዮጵያ፣ ቻይናና ሶሪያ ባሉ የተወሰኑ ሀገራት ላይ የተፈጸሙ የጭካኔ ድርጊቶችን በተመለከተ ቀጥተኛና ዝርዝር ጉዳዮችን ይዟል ያሉ ሲሆን አክለውም እነዚህ ቦታዎች በአጀንዳችን ላይ ያሉና ና በውጭ ግንኙነታችን ፖሊሲ ላይ ከባድ ፈተና የሆኑብንን ቦታዎች ይወክላሉም ብለዋል። ሚኒስትሩ በተጨማሪም ዲፕሎማሲና የውጭ ሀገር እርዳታ፣ እውነታውን የማፈላለግ ተልዕኮ፣ ገንዘብና የተሳትፎ ድጋፍ እንዲሁም ይህን የመሰሉ በእጃችን ላይ ያሉ የተቀናጀ ዓለም አቀፍ ተጽዕኖና ምላሽ ለመስጠት የሚረዱ ሪፖርቶችን በማውጣት ባለው ነገር ሁሉ እንጥራለን ብለዋል። በባለፈው ጥር ላይም ብሊንክ ፔኪን በቻይና ዊገርና ሺንጃንግ ግዛቶች የዘር ማጥፋት ወንጀል መፈጸሙን ያረጋገጡ ሲሆን የውጭ ጉዳይ ቢሮም በቦታው የሚኖሩ አናሳ ሙስሊሞችን በማሰርና በማንገላታት ጥፋተኛ ናቸው ብለው ባመኗቸው የቻይና ባለስልጣናት ላይ የቪዛ እገዳ ጥሎባቸዋል። በመጋቢት ወር ላይም ብሊንከን በኢትዮጵያ ትግራይ ክልል የተፈጸሙ በደሎችን የዘር ማጽዳት ድርጊቶች ሲሉ ጠርተውታል። ዩናይትድ ስቴትስም ለኢትዮጵያ ከሰብአዊ ድጋፍ ውጭ የሚደረጉ ድጋፎችን ያቋረጠ ሲሆን በተጨማሪም ኢትዮጵያ በምታደርጋቸው መከላከያ ግብይቶች ላይም አዲስ ቁጥጥር አውጥታለች። ሰኞ ዕለት አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት በትግራይና በበርማ ሮሂንጊያዎች ላይ የተፈጸመውን ድርጊት በሰብአዊነት ላይ የተፈጸመ የጭካኔ ድርጊት አሊያም የዘር ማጥፋት በሚለው ላይ የዩናይትድ ስቴትስ ውሳኔ ምን እንደሆነ ለቀረበላቸው ጥያቄ ሁለቱም እየተገመገሙ ነው። መረጃዎችን እያሰባሰብን የሕግ ምዘናዎችን እያደረግን ነው። ሁለቱም በጥልቅ እየታሰበባቸው ነው ነው ሲሉ ምላሽ ሰጥተዋል። ነገር ግን የዘር ማጥፋት ጥበቃ ተመራማሪ የሆኑት ግሪገሪ ስታንተን ሰኞ እለት ለአሜሪካ ድምጽ በላኩት ኢሜይል የውጭ ጉዳይ ቢሮ ጠበቃዎች በሌሎች ብዙ ሀገራት የተፈጸሙ የዘር ማጥፋቶች ላይ መግለጫዎች እንዳይወጡ እየተከላከሉ ነው ብለዋል። የኢላይ ዌሲል የዘር ማጥፋትና የጭካኔ ጥቃቶች መከላከል ሀያ አስራ ስምንት ህግ በጎርጎሮሳያኑ ጥር ሁለት ሺ አስራ ዘጠኝ ዓ.ም በዩናይትድ ስቴትስ የጸደቀ ሲሆን ህጉ ለጭካኔ ድርጊቶች ተጋላጭ የሆኑ ሀገራት ላይ ዩናይትድ ስቴትስ ባለማ አቀፍ ደረጃ መመዘኛ በማድረግ የመከላከልና ምላሽ የመስጠት ጥረቶቿን በተመለከተም ማሻሻያ ያስፈልገዋል። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው ከዋሽንግተን ዲሲ